ኢትዮጵያ ነፃና ፍትሃዊ እንደሚሆን የምንጠብቀውን ምርጫ እያካሄደች ያለች ዲሞክራሲያዊ ሀገር ናት ሲሉ የአሜሪካ ረዳት ውጭ ጉዳይ ሚኒስትር ወንዲ ሸርማን ተናገሩ። አንጋፋው የተቃዋሚ ፓርቲ መሪ ፕሮፌሰር በየነ ጴጥሮስ ግን የኢትዮጵያ ዲሞክራሲ በ1983 ዓ ም ወደ ነበረበት ተመልሰዋል ብለዋል። የአሜሪካዋ ረዳት ውጭ ጉዳይ ሚኒስትር በሰጡት ተጨማሪ አስተያየት ግንቦት ሰባትን ጨምሮ ማንኛውም ቡድን በሕግ የተመረጠውን መንግስት በኃይል ለመጣል መንቀሳቀስ እንደሌለበት የመንግስታቸው አቋም መሆኑን አብራርተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የኢትዮጵያ ጠቅላላ ምርጫ ሊካሄድ አምስት ሳምንታት ሲቀሩት በአዲስ አበባ የተገኙት የአሜሪካ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን ይህንኑ ምርጫና ተያያዥ ጉዳዮችን እየተመለከተ አስተያየት ሰጥተዋል። ረዳት የውጭ ጉዳይ ሚኒስትሯ ለጋዜጠኞች አስተያየቱን የሰጡት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ከተወያዩ በኋላ ነው። ረዳት ሚኒስትሯ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በተላለፈው አስተያየታቸው በሀገሪቱ ያለው የኢኮኖሚ የዲሞክራሲና የምርጫ ሂደት መሻሻል የሚ የሚታይበት መሆኑን አብራርተዋል። ኢትዮጵያ በአፍሪቃ አህጉር እጅግ በፍጥነት እያደገ የሚገኝ ኢኮኖሚ ካላቸው ሀገሮች አንዷ ናት። ነጻ፣ ፍትሐዊ፣ ተአማኒ እንደዚሁም ግልጽና አሳታፊ እንደሚሆን የምንጠብቀው ምርጫ ወደፊት እያስኬደች ያለች ዲሞክራሲያዊት ሀገርም ናት ኢትዮጵያ። ዲሞክራሲዋን በማጠናከር ማሻሻል አሳይታለች። ምርጫ በተካሄደ ጊዜ ሁሉ አንዱ ከሌላው እየተሻለ የመጣበት ሁኔታ ነው። በሀገሪቱ የሚገኙ የተቃዋሚ ፓርቲ መሪዎች ግን በአሜሪካዊቷ ባለስልጣን አስተያየት አይስማሙም። ከ1987 ጀምሮ በነበሩት ምርጫዎች ሁሉ የተሳተፉት የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው። የኢትዮጵያ የዲሞክራሲ ሂደት ወደፊት አልሄደም፣ ይልቁን ወደ ኋላ ተመልሰዋል ባይ ናቸው። ባለፈው አምስት ዓመት በፊት የተካሄደው ምርጫ የኢትዮጵያን ዲሞክራሲያዊ ሂደት ወደ ኋላ ወደ አስራ ዘጠኝ ሰማኒያ ሶስት ወደ ነበርንበት መልሶታል። ኢህአዴግ ዘጠና ዘጠኝ ነጥብ ስድስት አሸነፍኩ ሲል ሁሉ ነገሩ አለቀ ማለት ነው በ መድበለ ፓርቲ ስርዓት ነው ደግሞ እየገነባ ያለሁት ከምለው አንጻር ሲታይ በደርግ ጊዜ ያው አንድ ፓርቲ ተናጣይ ነጥብ ስድስት አሸንፍ ያሉ ብሎ አያውቅም። እነሱ እንኳን ሰማንያ ቤት ነው አንድ ጊዜ ማስታውሰው፣ ሰማንያ አንድ ከመቶ ድጋፍ አግኝተናል የሚሉ ነው ደርጎች ሲያወሩ የሰማሁት እና ከዚያም አልፎ የሄደ ወደ ኋላ የተመለሰ ሁኔታን ወደ ዲሞክራሲያዊ ፈር ለመመለስ ለምናደርገው ትግል የአሜሪካን የዲሞክራሲ አጀንዳ ያግዘናል፣ አስፈላጊውን ምክር ይሰጣል። ያለው መንግስት ተቃዋሚውንም እንደዚሁ በዚህ እርምጃው ያግዛል የሚል ምኞት ኑሮን ነው። ነጋጠባ በሚፈልጉበት ጊዜ መረጃ እየሰጠናቸው የእኛን ችግሮች እያብራራን ድጋፍ ያስፈልጋል። ኢትዮጵያ የተጠቀመው ዓለምም በኢትዮጵያ ምክንያት የሚጠቀመው አሜሪካን በተለይ በሴኩሪቲ በመሳሰለው ባለው ስጋቱ ሁሉ የሚጠቀመው ዴሞክራሲያዊት ኢትዮጵያ ስትገነባ እርግጠኛ የሆነ አጋር አገኘች የምትባለው የዚህ አይነት ሁኔታ ውስጥ እቺ ሀገር በዴሞክራሲያዊ ፈርስ ብትገባ ነው። ረዳት የውጭ ጉዳይ ሚኒስትሯ ዌንዲ ሸርማን ወደ ኢትዮጵያ የመጡት በምርጫ ወቅት መሆኑን ያስታወሱት ፕሮፌሰር በየነ ተቃዋሚዎችንም ማነጋገር እንደነበረባቸው ያምናሉ። በተለይ በዚህ በምርጫና በመሳሰሉት ሁልጊዜ በኢትዮጵያ ውስጥ ከውጥረት ተለይቶ ማይታወቀውን ሁኔታ በማስመልከት እዚህ አይነት ባለስልጣኖች ሁሉንም ወገን ያነጋግራሉ፣ በቂ ግንዛቤም ካገኙ በኋላ ተገቢውን ምክር ይሰጣሉ። ይህኛው ጉብኝት በጣም የተለየብኝ ሆኗል። ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር በነበራቸው ቆይታ ለአካባቢው ስጋትና አሳሳቢ በሆኑ ጉዳዮች ላይ መምከራቸውንም ረዳት የውጭ ጉዳይ ሚኒስትሯ አስረድተዋል። ከውይይቱ ነጥቦች መካከልም ሶማሊያን የማጠናከር ጉዳይ፣ አልሸባብ፣ ቦኮ ሀራም፣ አይሲስ እና አልቃይዳ የደቀኗቸው ስጋቶች እንደሚገኙበት ጠቅሰዋል። እርሳቸው እንዳሉት የኢትዮጵያ ፓርላማ በአሸባሪነት የፈረጃቸው ቡድኖች ጉዳይም በውይይቱ ተነስተዋል። ግንቦት ሰባትን ጨምሮ የትኛውም ቡድን በህዝብ የተመረጠውን መንግስት በኃይል ለመጣል መንቀሳቀስ እንደሌለበት በመጥቀስም የመንግስታቸውን አቋም አብራርተዋል። The States uh, believes that no group, including Gumbot Seven, uh, should attempt to overthrow or speak of overthrowing. እነዚህን አሳሳቢ ሁኔታዎች በጣም ጥብቅና ተገቢ በሆኑ መንገዶች መፍትሄ ለመስጠት ከኢትዮጵያ መንግስት ጋር የምንሰራውን ስራ እንቀጥላለን። ዓለም በዚህ ጊዜ በርካታ ነገሮችን እየተጋፈጠ ነው። ኢትዮጵያ በጣም ጠንካራና በማደግ ላይ ያለች ሀገር ናት። እናም መረጋጋቱ፣ ሰላሙ፣ ጸጥታው እየጨመረ የመጣው ብልጽግናን መቀጠሉን ማረጋገጥ እንፈልጋለን። ሀገራቸው ከኢትዮጵያ ጋር ጠንካራ አጋርነት መመስረት እንደምትፈልግም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በዘገባው ላይ እንደተጠቀሰው ግንቦት ሰባት በስም ተነስቷል። ከዚያም አስተያየት አግኝተናልና ሊቀመንበሩ ዶክተር ብርሃኑ ነጋ ደግሞ እንዲህ ብለዋል። በጣም አመሰግናለሁ አዲሱ ዌንዲ ሸርማን ሰጡት የተባለውን ሰምቻለሁ። በእውነቱ በአንድ መልኩ ብዙም አልገረመኝም። የኢትዮጵያ መንግስት ችግሩ ሲገባና በውስጡ ውጥረት ውስጥ በሚኖርበት ጊዜ በተለይ በአካባቢው የሚያደርግላቸውን ጥቅም በመረዳት ለዛ መንግስት የተወሰነ የማረጋጋያ መልእክት ሲያስተላልፉ ይሄ መጀመሪያው አይደለም። ምናልባት ኢትዮጵያ ውስጥ ያሉ ወገኖች እንደሚያውቁት በምርጫ ዘጠና ሰባት ጊዜ እኔ እስር ቤት በነበርኩ ጊዜ የአሜሪካ መንግስት ቻርጅ ዳፌር የነበረችው ቪኬ ሀድልስትን እስር ቤት ድረስ መታ ነው የኢትዮጵያን መንግስት ለማረጋጋት የተመረጥክበትን የከተማ ከንቲባነት ቦታ በፈቃደኝነት ለቅቅ ያለው ብለ ተናገር ብላይ ነገረችኝ። ና እንዲህ አይነት ጨዋታ የኢትዮጵያን ጉዳይ አሜሪካ አይደለም ማንም የሚወስነው ሳይሆን የኢትዮጵያ ህዝብ ጉዳይ ነው። ና ምርጫ የሰረቀ ያቸው ብዙ ኢትዮጵያውያን የገደለን መንግስት በምንም ምክንያት ይሁን የአሜሪካ መንግስት ሊያረጋጋው ከፈለገ ይሄንን ነገር የሚወስነው የኢትዮጵያ ህዝብ እንጂ የአሜሪካ መንግስት ወይም ማንም አይደለም በሚል በዛም ጊዜ የነገርኳት አሁንም እኔ ገና እንትኑን ስሰማ ያየሁት የኢትዮጵያ መንግስት ምን ያህል ውጥረት ውስጥ እንዳለና ምን ያህል ችግር ውስጥ እንደገባ ምናልባት እንደው ህዝቡን ያረጋጋልኝ እንደሆን አንድ ነገር ተናገሪ ተብላ የተናገረችው ነው የሚመስለው እንደው በእኔ እምነት ኢትዮጵያ ውስጥ ያለውን በዴሞክራሲያዊ መንገድ የተመረጠ መንግስት ነው ወይንም ዴሞክራሲያዊ የሆነ ምርጫ የሚያካሄድ መንግስት ነው ብሎ መናገር ያውም ለኢትዮጵያውያን ሌላ ነገር አይደለም። ፌዝ ብቻ ነው ሊሆን የሚችለው። ቀልድ ሊሆን ነው የሚችለው። ለኢትዮጵያ ህዝብ ይሄንን ሊነግሩት አይችሉም። የኢትዮጵያ ህዝብ ወያኔ ምን እንደሆነ ያውቀዋል። ወያኔ ምን እንደሆነ ማወቅ ብቻ ሳይሆን በተለያየ መንገድ ስርዓት በቃኝ ብሎ በምንም መልኩ ይሄንን ስርዓት መቀየር አለብኝ ብሎ የተነሳሳበት ጊዜ ነው። የኢትዮጵያ ወደፊት በጣም የሚወሰነው በኢትዮጵያውያን ለነጻነታቸው፣ ለእኩልነት፣ ለዴሞክራሲያዊ ስርአት የሚያደርጉት ትግል እና በዛም ላይ ባላቸው ቁርጠኝነት የሚወሰን እንጂ ማንም ሌላ አካል የሚወስንላቸው ስላልሆነ ለዚህ በጣም ትልቅ ትኩረትም የሚሰጥበት ነገር አይመስለኝም። በእኔ እምነት ግንቦት ሰባትም በስም ጠቅሰዋል ሚስ ሼርማን እና ግንቦት ሰባትም ሆነ ሌሎቹም ግሩፖች ወይም ቡድኖች ተቃዋሚዎች ማለታቸው ነው ስለ ኢትዮጵያ መንግስት ወይም የኢትዮጵያ መንግስት ለመጣል ማሰብ ወይም መሞከር ፈጽሞ መብት የላቸውም ብላ ዩናይትድ ስቴትስ ታምናለች ነው የሚሉት እና በዛ ላይ ትንሽ የሚሉት ካለ የዩናይትድ ስቴትስን መንግስት አጠቃላይ ፖሊሲ ኢትዮጵያን በሚመለከት በኢትዮጵያ ውስጥ የሚካሄደውን ምርጫ፣ የሰብአዊ መብት አያያዝ ምናምን በሚመለከት እኮ የራሷ እሷ የምትሰራበት የስቴት ዲፓርትመንት በየዓመቱ የሚያወጣውን ሪፖርት እኮ መመልከት ይበቃል። እዛ ሪፖርት ላይ እኮ በግልጽ ይህ መንግስት ራሱ ያወጣውን ህግ የማያከብር ለምንም አይነት ዴሞክራሲያዊ እሴቶች ምንም ደንታ የሌለው ማንም ይህንን ስርአት የተቃወመውን ሁሉ አሸባሪ ያለ፣ ጋዜጠኞችን በሰላማዊ መንገድ የሚታገሉ የፖለቲካ ድርጅቶችን በየእስር ቤቱ የሚያጎር መንግስት እንደሆነ የእነሱ የራሳቸው እኮ በተደጋጋሚ ያቀረቡት ነው። ይሄ ነገር ባለበት ሁኔታ በዴሞክራሲያዊ መንገድ የተመረጠ መንግስት ነው የሚል እንደው እንድምታ ያለው እንደው በቀጣ እንኳን ባትለው እንድምታ ያለው ነገር መናገር ምናልባት ፍሪደም ሀውስ ያወጣውን አይተሃል። ወፉል ኢግኖረንስ ነው ካለማወቅ የመጣ ከድንቁርና የመጣ ንግግር ካልሆነ በቀር በምንም አይነት ኢትዮጵያን የሚያውቅ ሰው ይሄንን ነገር ይናገራል ብሎ መገመት አይቻልም ነው ያለው። ካለማወቅ ብቻ የመጣም አይመስለኝም። የኢትዮጵያ መንግስት ምን እንደሆነ በደንብ ያውቁታል። የኢትዮጵያ መንግስት ያለበትን ጭንቀት እና የአሜሪካ መንግስት ደግሞ በዚህ በአካባቢው በሁሉም ቦታ ያለውን ውጥረት በየመን የሆነ ያለውን በሁሉም ቦታ የደረሰ ያለውን ውጥረት ሌላ ተጨማሪ ጭንቀትና አለመረጋጋት እንዲፈጠር አንፈልግም የሚል ሲግናል ለመስጠት ካልሆነ በቀር የኢትዮጵያ ሕዝብ ምን አይነት ስርዓት ውስጥ እንደሚኖር በደንብ ያውቀዋል። ወንዲ ሸርማን የኢትዮጵያ ኤክስፐርት አይደሉም። ይህንን ነገር የሚያውቁት ነገር አይደለም። የኢትዮጵያ ህዝብ ነው እየኖረው ያለው። ያ ህዝብ ደግሞ በቃኝ ያለበት ጊዜ ነው። ዶክተር ብርሃኑ ነጋ የግንቦት ሰባት ሊቀመንበር መንበር ስለ ጊዜው እና ስለ አስተያየቱ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አዲሱ፣ በዚሁ ርዕስ ጉዳይ ላይ ፍሪደም ሀውስም መግለጫ አውጥቷል። የድርጅቱ የአፍሪካ ፕሮግራም ኃላፊ ቡከቪን ፔትሮቪች ፍሪደም Very clear about uh, Undersecretary Sherman's statement uh, and uh, we think uh, that uh, her statement is uh, ignorant and counterproductive and that she ፍሪደም ሀውስ ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን ስለ ኢትዮጵያ መንግስት በሰጡት አስተያየት ላይ አቋሙ ግልጽ ነው። አስተያየታቸው አፍራሽና ያለዋቂ ንግግር ነው፣ በኢትዮጵያ መንግስትና በገዥው ፓርቲ ኢህአዴግ ለሚፈጸሙ ጭቆናዎችና የመብት ረገጣዎች እውቅና እየሰጡ ነው ያሉት። በመጀመሪያ ደረጃ ኢትዮጵያ ዲሞክራቲክ አገር አለመሆኗን ማወቅ አለብን። በመሠረቱ ይህ መንግሥት በአለማችን እስካሉ ጨቋኝ መንግስታት አንደኛው መሆኑ ግልጽ ነው። እንደ አውሮፓውያን የዘመን አቆጣጠር በ2005 ዓ ም በተካሄደው ምርጫ ብርቱ ፉክክር በገጠመው ጊዜ የተቃዋሚ ድምፆችን በዘዴ አፍኖ ያኮላሸ መንግስት ነው። ቀጥሎም የተቃዋሚ ፓርቲዎችን በማፈራረስ ተግባር ላይ አተኮረ። እንደ አውሮፓውያን የዘመን አቆጣጠር 2009 በኋላም ለምሳሌ የሰብአዊ መብቶችን በማፈን ለመብት መከበር የሚሰሩ ድርጅቶችን አገደ። ከዚያም አፈራረሰ። ቀጣዩን ዘመቻ በጋዜጠኞችና በኢንተርኔት አምደኞች ላይ አድርጎ ወከባውና እስራቱን አጧጧፈ። በአጠቃላይ ኢትዮጵያ ውስጥ ህዝብ ለምርጫ የሚወጣው እኮ ነጻነት አለ ብሎ መብቱን ለመጠበቅ ሳይሆን ከፍርሃት የተነሳ ነው። ሚስተር ቡካቬን ፔትሮቪች የሰጡትን አስተያየት ትርጉም ነው የሰማ ነው። እናመሰግናለን። ፍሪደም ሀውስ ለዲሞክራሲያዊ ለውጦች የሚሟገት የዓለማችንን የነጻነት ሁኔታ የሚከታተልና ለሰብአዊ መብቶች መከበር የቆመ ነጻ ድርጅት መሆኑ ይታወቃል። በዚህ ጉዳይ ላይ ትናንት ሐሙስ ባወጣው መግለጫም ኢትዮጵያ ውስጥ የተካሄዱትንና አሁንም ሊካሄድ የታቀደውን ምርጫ ዲሞክራሲያዊነት መንግስቱም ፈጣን የኢኮኖሚ እድገት እያስመዘገበ ያለ ዲሞክራቲክ መሆኑን የውጭ ጉዳይ ምክትል ሚኒስትሯ ዌንዲ ሸርማን የሰጡትን አስተያየት አስመልክቶ የራሱን ማብራሪያ አስቀምጧል። የምክትል ሚኒስትር ሸርማን አስተያየት በፍሪደም ሀውስ መግለጫ መሰረት ማስተዋል የጎደለው የአላዋቂ ንግግር ነው። የኢትዮጵያን ምርጫዎች ዲሞክራቲክ ናቸው በሀቅ የተካሄዱና ተአማኒነትም አላቸው ማለት የኢትዮጵያ መንግስት እየፈጸመ ላለው የሰብአዊ መብቶች ረገጣ እውቅና እንደመስጠት ይቆጠራል ብሏል። ፍሪደም ሃውስ እንደ አውሮፓ አቆጣጠር በ2014 ሁለት ጊዜ ባወጣው ዘገባ ኢትዮጵያ በፕሬሱም ሆነ በኢንተርኔት አጠቃቀም ነፃ እንዳልሆነች እንደ አውሮፓ አቆጣጠር በ2015 ባወጣው መግለጫም ኢትዮጵያ በዓለም ነፃ ያልሆነች ሀገር መሆኗን አመልክቷል።